የዩኤስ አፍሪካ መሪዎች ጉባኤ ሁለተኛ ቀን አጠቃላይ ስብሰባና የጎን ውይይቶች የሚያተኮሩት በአመዛኙ በአፍሪካ ንግድና ቢዝነስ እድገት ላይ ነው። በዋናው የመክፈቻ መድረክ ላይ ግን ሰፋና ጠቅለል ያሉ ማስተያየቶች ተንጸባረቁባቸው። የአፍሪካና የአሜሪካ ከፍተኛ ባለሥልጣናትና የፖለቲካ ሰዎች ንግግሮች የአህጉሪቱን እምቅ ሀብትና የወደፊት ተስፋም ያንጸባረቁ ነበሩ። ከመክፈቻ ተናጋሪዎቹ መካከል ቀዳሚ የነበሩት የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ድላሚኒ ንኮሳዛና ዙማ በአፍሪካ ሕዝብ ላይ ኢንቨስት አድርጉ ብለዋል። የአፍሪካ ዋነኛ ሀብቷ ከአንድ ቢሊዮን በላይ የሆነው ሕዝቧ ነው። ከዚህ ቁጥር አብዛኞቹ ወጣቶች ናቸው። ከግማሽ በላይ የሚሆኑት ደግሞ ሴቶች ናቸው። በጤናቸው፣ በትምህርታቸው የመሰረተ ልማት አገልግሎቶችን ማግኘት እንዲችሉ መዋለነዋይ ማፍሰስ ለመንግስታቶቻቸው ለአካባባዊና ለዓለም አቀፍ ድርጅቶችም እጅግ ቁልፍ ጉዳይ ነው። በተለይ ደግሞ ብለዋል ዶክተር ዙማ የአፍሪካን የክህሎት አብዮት እንዲሰፋ ለማድረግ መጣር ይገባናል፣ እናበረታታዋለንም ብለዋል። በመቶዎች ሺዎች የሚቆጠሩ ወጣት አፍሪካውያን በተለይ በሳይንስ በቴክኖሎጂ በኢንጂነሪንግ በፈጠራ በምርምር እንዲሰማሩ እንፈልጋለን። በዚህም የአህጉራቸውን ማህበራዊና የምጣኔ ሀብት ሽግግሩን የወደፊት ጉዞ መረከብ ይችላሉ። ስራ ፈጣሪዎች እንዲሆኑ፣ ጥሩ ገቢ የሚያስገኝላቸውንም ስራ ማግኘት እንዲችሉ መንገድ ሊከፈትላቸው ይገባል ብለዋል። አፍሪካ በአቅም ማነስ ምክንያት ከተጫናት የተወዳዳሪነት ድፍረት ማጣቷ እንድትላቀቅ ልታድግና ልትበለጽግ በሚፈለግባቸው አካባቢዎቿ ሁሉ የራሷን ክህሎት ማበልጸቅ እንደሚኖርባት ሚስ ዙማ አሳስበዋል። ለዚህም መንግስታትና የግሉ ዘርፍ ተጋግዘው መስራት እንደሚኖርባቸው መክረዋል። በትናንት ውሎ ሰፋፊ ውይይቶች የተካሄዱባቸው ግብርናና የግብርና ምርትን ማሳደፍ ሁለተኛው የትኩረት አቅጣጫ እንደሆነም ዶክተር ዙማ አንስተዋል። በዘርፉ ከአሜሪካ ጋር መተጋገዝ ግብርናውን ዘመናዊ ለማድረግ እጅግ አስፈላጊ መሆኑንም ገልጸዋል። ሶስተኛው የቅድሚያ አቅጣጫም መሰረተ ልማት መሆኑን የጠቆሙት የአፍሪካ ህብረት ኮሚሽን ሊቀመንበር ትራንስፖርት፣ ወደቦች፣ ኢነርጂ፣ መስኖና የመረጃና መገናኛ ቴክኖሎጂ ልዩ ትኩረት ተሰጥቷቸው እንዲስፋፉ ለአሜሪካና ለአፍሪካ መሪዎች ጥሪ አድርገዋል። አፍሪካን ወደ ኢንዱስትሪ ልማት የፋብሪካ ምርት ማውጣት መጪው ትልም መሆኑን፣ በማዕድን ፍለጋና ብዝበዛ ላይ የሚከናወኑት ስራዎችና ጥረቶች ሊጠናከሩ እንደሚገባም አሳስበዋል። Studies indicate that, at the very least, Africa loses in excess of 60 billion every year. Africa loses in ቢያንስ ስድሳ ቢሊዮን ዶላር ይወጣል። ከዚህ ህገ ወጥ የገንዘብ ፍሰት ስድሳ ከመቶ የሚሆነው ከአንዳንድ ኩባንያዎች የሚወጣ ሲሆን ሰላሳና ስምንት ከመቶ ደግሞ የሚወጣው እንደ ያቅማቸው ከተደራጀ ወንጀልና በባለስልጣናት የሙስና አድራጎት ነው። በየአመቱ ከአፍሪካ በእንዲህ ሁኔታ በህገወጥ መንገድ የሚነጉደው ገንዘብ አሉ ዙማ ለልማት እርዳታ ከምናገኘው ገንዘብ ይበልጣል። በመሆኑም ኩባንያዎች ትርፋቸውን እንዲያገኙ በተመሳሳይ ሁኔታ ደግሞ አፍሪካ እንድታገኝ የሚገባትን በአግባቡ እያገኘች ለልማቷ እንድታውለው ሊያደርጉ እንደሚገባ ዙማ አሳስበዋል። ሚስ ዙማ ካስቀመጧቸው ዝርዝር የቅድሚያ ትኩረት አቅጣጫዎች እና እድሎች መካከል የዓለም አቀፉ ንግድና የኢንቨስትመንት ልውውጥ ገጽታም ይገኝበታል። በዛሬው መድረክ ላይ ንግግር ካደረጉት መካከል ዶክተር ዙማን ተከትለው የዩናይትድ ስቴትስ የገንዘብ ሚኒስትር ጃክ ሉ አፍሪካ ዛሬ በሚያስደንቅና በፈጣን ሁኔታ ታላቅ ሽግግር ላይ ትገኛለች ብለዋል። በዓለም እጅግ በተፋጠመ ሁኔታ በማደግ ሁለተኛዋ በሆነችው አፍሪካ በዓለም ምጣኔ ሀብታቸው ፈጥኖ እያደገ ነው ከሚባሉ አስር ሀገሮች ስድስቱ የሚገኙትም እዚችው አፍሪካ ውስጥ መሆኑን ተናግረዋል። የዩናይትድ ስቴትስ ምጣኔ ሀብት በሁለት ሺህ ስምንት ዓመተ ምሕረት ከነበረበት ሁኔታ ለመጀመሪያ ጊዜ ማንሰራራቱን የተናገሩት የገንዘብ ሚኒስትሩ አሜሪካ ከአፍሪካ ጋር ላላት የወደፊት የምጣኔ ሀብት ግንኙነት ብዙ መሰረቶች መኖራቸውን አመልክተዋል። የዓለም ባንክ ፕሬዚደንት ጂም ዮንግ ኪምም ድርጅታቸውና ዓለም በአፍሪቃ ላይ እምነት ያላቸው መሆኑን እስካሁን በልማትና በጤናው ዘርፍ ተጨብጠዋል ያሏቸውን ድሎች አንስተው ተናግረዋል። ዛሬ ጉባኤው እየተካሄደ ባለበት ማንዳሪን ሆቴል የበርካታ ሚሊዮን የቢዝነስ ውሎች እየተፈረሙ ሲሆን ዩናይትድ ስቴትስ አፍሪካን በኃይል ራሷን ለማስቻል ለሚደረገው ጥረት ፕሬዚደንት ባራክ ኦባማ ላስጀመሩት ፓወር አፍሪካ መርሃ ግብር የአስራ አራት ቢሊዮን ዶላር ተጨማሪ ድጋፍ እንደምታደርግ ሀገራቸው ፕሬዚደንቱ ከጥቂት ደቂቃዎች በኋላ በሚያደርጉት የዛሬ ስብሰባ የመዝጊያ ንግግራቸው ያውጃሉ ተብሎ እየተጠበቀ ነው። ከዩናይትድ ስቴትስ አፍሪካ መሪዎች ጉባኤ ለአሜሪካ ድምፅ ራዲዮ ሰለሞን አባተ ዋሽንግተን